ያው እንደምታስታውሰው ለአምስተኛ ጊዜ ብይኑን ለመስጠት መከላከል ሳያስፈልገን በነፃ መሰናበት አለብን ወይስ የተቀረበው ማስረጃ በቂ ሆኖ መከላከል ይገባል የሚለውንና ወይስ አይገባም የሚለውን ለመወሰን አምስት ጊዜ ፈጅቶባቸዋል። አምስት ቀጠሮች፣ የተለያዩ ቀጠሮችና ወራት የፈጀ ነበር። ዛሬ ጠዋት በነበረው ችሎት ላይ ከአምስታችን ከቀረበ ተከሳሾች መካከል አራታችን ላይ ክሱ ሙሉ በሙሉ ውድቅ ሆኗል። የቀረበው ክስ የነበረው የሽብር ተግባርን መፈጸምና የኅብረተሰቡን ደህንነት አደጋ ላይ ይመጣል የሚል ነበረ የተጠቀሰብን አንቀጽ። ስለዚህ ከሱ አንቀጽ ሁላችንም አምስታችንም ከወንጀሉ ነፃ ናቸው አያስከስታቸውም የቀረበው ማስረጃ የተባለ ሲሆን፣ በተለይ ደግሞ በአንደኛው ተከሳሽ በፍቃዱ ላይ ግን ማዕከላዊ በሰጠው ቃል ላይ ከቃሉ ላይ ከተገኙ ነገሮች መካከል አንዳንዶቹ ዓመፅን ለማነሳሳት መጽሐፉን ራሱ አምኗል። ስለዚህ የጣፋቸውን ጽሑፎች ለዓመፅ ማነሳሳት የሆኑትን ጽሑፎች መከላከል ይገባዋል፣ በሚል ከጸረ ሽብር ህጉ ወደ ወንጀለኛ መቅጫ ህግ ሁለት መቶ ሀምሳ ሰባት አንቀጽ ሁለት መቶ ሀምሳ ሰባት ወርዶ በዛ እንዲከላከል ተብሏል። ሶሊያና ሽመልስ የክስ መዝገብ እየተባለ ነበር ሲነገር የነበረው እና ይሄ ክስ በተለይም ደግሞ ከሽብርተኝነትና የሽብር ተግባር ለማከናወን ማነሳሳት የሚለው ነገር ውድቅ መሆኑ አንቺ ላይ ምን አይነት ስሜት ፈጠረ? ምን ተሰማሽ? አሁን እንግዲህ በፍርድ ቤት ውሳኔ መሰረት ምንም ሊያስጠይቅም ይችል አይደለም ለሚባል ኬስ ያው አንድ አመት ከአምስት ወር አካባቢ በተለይ እስር ቤት ውስጥ ያቆዩት ጓደኞቻችን በጣም ብዙ መስዋዕትነት ከፍለውበታል እና እውነቱን ለመናገር ያን ያህል እንደዚህ የሚያስፈነጥዝ ዜና አይደለም። በእርግጥ ጥሩ ዜና ነው፣ በጣም ደስ ይላል። አሁንም ቢሆን ቢዘገይም፣ ለፍትህ ሁልጊዜም የዘገየም ነገር ቢሆን ፍትህ መምጣቱ ጥሩ ነው። የሚጠብቋቸው ቤተሰቦች፣ የምንጠብቃቸው ጓደኞች ከዛ ወጥተው ደግሞ ሊቀጥሉት የሚገባው ህይወት አለ። ሁሉም ወጣቶች በሀያዎቹ መጨረሻ የሚገኙ ወጣቶች ናቸው። ስለዚህ ዜናው በአጠቃላይ ደስ ይላል። ለሁላችንም ይሄ ነገር በቃ ሊያበቃ ነው። ከዚህ በኋላ በዚህ ጉዳይ ላይ ላናስብ ነው። ላለፉት አንድ አመት ከስድስት ወር ቤተሰብም ወዳጅ ዘመድም የተለያዩ የዞን ዘጠኝ ጦማሩን ሲያነቡ የነበሩ ወዳጆቻችንም፣ ደጋፊዎችን፣ ጓደኞችን ሲያሳስባቸው የነበረው ነገር ማብቃቱ ነው የሚል አጠቃላይ ደስታ ስሜት ይሰጣል። በእኔም በሌሎችም ሁለቱም በስደት የሚገኙ ጓደኞችም ዘንድ በጣም ጥሩ ዜና ነው። ስለሚያገባን እንጦምራለን ስትሉ ነበረ። ምንድን ነው የዞን ዘጠኝ ጦማሪያን ሚና? ካሁን በኋላ ስለሚያገባችሁ ትጦምራላችሁ? ከባድ ጥያቄ ነው። እውነቱን ለመናገር ያለፈው አንድ አመት ከአምስት ወር በጣም በብዙ መልኩ ብዙ ነገሮቻችንን ቀይሮናል። በብዙ መልኩ አገሪቱን የምናይበት መንገድ፣ ራሳችንን የምናይበት መንገድ፣ አስተዋጽኦ ልናደርግ የምንፈልግበት መንገድ፣ አስተዋጽኦ እያደረግን የነበረበት መንገድ፣ በሁሉም መልኩ ሂደቱ በጣም ትምህርት ነበረው። ብዙ መከራ ብዙ ችግር ነበረው፣ በዛው መጠንም ደግሞ ትምህርት ነበረው። ስለዚህ እኔ ተስፋ የማደርገው ጓደኞቻችን በነገራችን ላይ እስካሁን ድረስ ከእስር ቤት አልወጡም። እንግዲህ ዛሬ ዓርብ ነው፣ ስለዚህ እስካሁን ደስ ከእስር ቤት ባለመውጣታቸው መውጣታቸው ይወጣሉ ብለን የምንጠብቀው ሰኞ ነው። ከዛ በኋላ ባለው ሁኔታ ተነጋግረን ከዚህ በኋላ ስ የሚኖሩ አስተዋጽኦአችን ምን ሊሆን ይችላል የሚለውን ነገር የምንነጋገርበት ነው። የሚሆኑ በጣም ነው ማመሰግነው ሶሊያና ለሰጠሽኝ ቃለ ምልልስ።